የዲደብሊው ዜና አመሰግናለሁ። ሽቴ ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ በሁለት ቀበሌዎች በደረሰ የመሬት መንሸራተት ከ150 በላይ መኖሪያ ቤቶች ላይ ጉዳት ደረሰ። ባለቤቱን ጨምሮ 42 ሴቶችን በመግደል ተጠርጥሮ በቁጥጥር ስር የነበረው ኬንያዊው ታሳሪ ናይሮቢ ከሚገኝ አንድ ፖሊስ ጣቢያ መለጠ። ተጠርጣሪው ግለሰብ ከአስራ ሁለት ኤርትራውያን ጋር ከእስር ማምለጡን ያስታወቀው የኬንያ ፖሊስ እስረኞቹን መልሶ ለመያዝ ሰፊ ዘመቻ መጀመሩን ገልጿል። በጦርነት በምትታመሰው ሱዳን የአስቸኳይ ረድኤት ለማድረስ የሚያስችሉ ሶስት የሰብአዊ መተላለፊያ መስመሮች እየተመለከቱ መሆኑን በሱዳን የአሜሪካ ልዩ ልኡክ ቶም ፔርሎ አስታወቁ። በዲሞክራሲያዊት ሪፐብሊክ ኮንጎ የኤም ፈንጣጣ ወረርሽኝ የሞቱ ሰዎች ቁጥር አሻቀበም። በሀገሪቱ በበሽታው ህይወታቸውን ያጡ ሰዎች ቁጥር ከ570 ሲሻገር የተጠቂዎች ቁጥር ደግሞ 16700 መድረሱን የሀገሪቱ የጤና ሚኒስቴር አስታውቋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገራቸው ያቀረበችውና በእስራኤል ተቀባይነት ያገኘውን የስምምነት ሀሳብ ሐማስ እንዲቀበለው ጥሪ አቀረቡ። ብሊንከን በእስራኤልና ሐማስ መካከል በጋዛ የተኩስ አቁም ላይ ለመነጋገር ዛሬ ካይሮ ግብፅ ደርሰዋል። በብሪታንያ ሰንደቅ ስትንቀሳቀስ የነበረችው በጣሊያናዋ ደሴት ሲሲሊ አቅራቢያ አደጋ በደረሰባት ቅንጡ መርከብ ውስጥ የነበሩ ሰዎችን በጠላቂዎች የማፈላለጉ ሥራ ለሁለተኛ ቀን ቀጥሏል። ዜናውን በዝርዝር በአማራ ክልል ሰሜን ሸዋ ዞን የኤፍራታና ግድም ወረዳ በሁለት ቀበሌዎች በደረሰ የመሬት መንሸራተት አደጋ ከ150 በላይ መኖሪያ ቤቶች ላይ ጉዳት ደረሰ። በወረዳው በተለይ በበርጊቢ ቀበሌና መንተኬ በደረሰው አደጋው በመኖሪያ ቤቶች ላይ ከደረሰው ጉዳት በተጨማሪ በእርሻ ማሳና ቋሚያ አትክልቶች ላይ ጉዳት መድረሱን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በማህበራዊ ትስስር ገጹ አጋርቷል። በአደጋው በሰዎች ላይ ያደረሰው ጉዳት የለም። ባለፈው የሐምሌ ወር በደቡብና ደቡብ ምዕራብ ኢትዮጵያ ክልሎች በደረሱ የተለያዩ የመሬት መንሸራተት አደጋዎች ከ280 በላይ ሰዎች ህይወታቸውን አጥተዋል። ሌሎች በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። በተለይ በጎፋ ዞን ገዜ ጎፋ የደረሰው የመሬት መንሸራተት ለ260 ሰዎች እልፈት ምክንያት ሲሆን፣ በሀገሪቱ የመሬት መንሸራተት ታሪክ ከገጠሙ አስከፊ አደጋዎች አንዱ ነው ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ሜትሮሎጂ ኢንስቲትዩት በአንዳንድ ከመደበኛ በላይ ዝናብ በሚጠበቅባቸው አካባቢዎች ቅጽበታዊ ጎርፍ ሊከተል እንደሚችል አስታውቋል። የመሬት አቀማመጣቸው ተዳፋታማ በሆኑ አካባቢዎች የመሬት መንሸራተትና መሰንጠቅ ሊኖር እንደሚችል ያስጠነቀቀው ኢንስቲትዩቱም ለመሬት መንሸራተት ከፍተኛ ስጋት ካለባቸውና ተጋላጭ ከሆኑ አካባቢዎች ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ጥሪ አድርገዋል። በጦርነት በምትታመሰው ሱዳን የአስቸኳይ ረድኤት ለማድረስ የሚያስችሉ ሶስት የሰብዓዊ መተላለፊያ መስመሮች እየተመለከቱ መሆኑን በሱዳን የአሜሪካ ልዩ ልዑክ ቶም ፔርሎ አስታወቁም። ፔርሎ ይህን ያሉት ስዊዘርላንድ ውስጥ በሁለቱ ተፋላሚ ወገኖች ጉዳይ ላይ ንግግር እየተደረገ ባለበት ወቅት ነው። ቻድን ከሱዳን በሚያገናኘው ድንበር ከአንድ መቶ በላይ የጭነት ተሽከርካሪዎች የእርዳታ ቁሳቁስ ጭነው በመጠባበቅ ላይ መሆናቸውን የገለጹት ልዩ ልዑኩ በሱዳን ቢያንስ በሦስት አቅጣጫዎች የሰብአዊ እርዳታ ማስገባትና ረሃብ የተጋረጠባቸውን ከ20 ሚሊዮን በላይ ሰዎችን መድረስ ቅድሚያ የምንሰጠው ጉዳያችን ነው ብለዋል። በሱዳን ድንበር ተሻጋሪ መንገዶች ከተዘጉ ከወር በላይ ማስቆጠራቸው ዓለም አቀፍ የሰብዓዊ ረዴት ድርጅቶች በእርዳታ አቅርቦት ስራቸው ላይ ብርቱ ችግር እንደደቀነባቸው አስታውቀዋል። የመንግስታቱ ድርጅት መረጃ እንደሚያመለክተው ከሱዳን የህዝብ ቁጥር ከግማሽ በላይ የሚሆነው ወይም ከ25 ሚሊዮን በላይ ህዝብ ብርቱ ረሃብ ተደቅኖበታል። በሱዳን የፈጥኖ ደራሽ ኃይል ወይም አርኤስኤፍ ስዊዘርላንድ አድራሻው በውል ባልታወቀ ስፍራ ለድርድሩ መገኘቱ ሲገለጽ የብሔራዊ ጦሩ ግን በድርድሩ ላይ ለመገኘት ፈቃደኛ ሳይሆን ቀርቷል። ነገር ግን የሰብአዊ ረድኤት መተላለፊያዎችን ለማመቻቸት በስልክና የቪዲዮ ኮንፈረንስ ውይይት ማድረጋቸውን ልዩ ልዑኩ ለመገናኛ ብዙሀን በሰጡት መግለጫ ጠቅሰዋል። ባለቤቱን ጨምሮ አርባ ሁለት ሴቶችን በመግደል ተጠርጥሮ በቁጥጥር ስር የነበረው ኬንያዊ ናይሮቢ ከሚገኝ አንድ ፖሊስ ጣቢያ አመለጠ። ተጠርጣሪው ግለሰብ ከሌሎች 12 ኤርትራውያን ጋር ከእስር ማምለጡን ያስታወቀው የኬንያ ፖሊስ እስረኞቹን መልሶ ለመያዝ ሰፊ ዘመቻ መጀመሩን ገልጿል። በተለያዩ ጊዜያት ሴቶችን እየገደለና ሰውነታቸውን እየቆራረጠ ሲጥል ነበር የተባለው ኮሊንስ ጁማይሲ ካሉሻ የተጠረጠረበትን ጉዳይ በፍርድ ቤት ሲከታተል መቆየቱ ተነግሯል። ግለሰቡ ከሌሎች በሕገ ወጥ መንገድ ወደ ሀገሪቱ ከገቡ 12 የኤርትራውያን ጋር በመሆን ናይሮቢ ውስጥ ከሚገኘው ጊጊሪ ከተባለ ፖሊስ ጣቢያ ያመለጠው ዛሬ ሲነጋጋ አካባቢ መሆኑን ፖሊስ አስታውቋል። ተጠርጣሪው ኮሊንስ ጁማይሲ ባለፈው አርብ ፍርድ ቤት ቀርቦ እንደነበርና የተጨማሪ ሰባት የምርመራ ቀናት ተጠይቆበት እንደነበር የሮይተርስ ዘገባ ያመለክታል። የኮሊንስ ጠበቃ ደንበኛቸው በምርመራ ሂደት ብርቱ ድብደባ ተፈጽሞበታል ሲሉ ከሰዋል። አቃቤ ህግ በበኩሉ በተጠርጣሪው ላይ ደረሰ የተባለውን ድብደባ አስተባብለዋል። ኮሊንስ ባለፈው የሐምሌ ወር ነበር የስድስት ሴቶችን አስክሬን በፕላስቲክ ከረጢት አድርጎ ቆሻሻ መጣያ ስፍራ ተጥሎ ከተገኘ በኋላ ተጠርጥሮ በቁጥጥር ስር የዋለው። ይህ ዶቸ ቨለ ነው። በዲሞክራሲያዊት ሪፐብሊክ ኮንጎ በኤም ፈንጣጣ ወረርሽኝ የሞቱ ሰዎች ቁጥር አሻቀበም። በአገሪቱ በበሽታው ሕይወታቸውን ያጡ ሰዎች ቁጥር ከ570 ሲሻገር የተጠቂዎች ቁጥር ደግሞ 16700 መድረሱን የአገሪቱ የጤና ሚኒስቴር አስታውቋል። ወረርሽኙ ብርቱ ስጋት የደቀነባት ጎረቤት ማዕከላዊት አፍሪካ ከጃፓን እና አሜሪካ የተላከላትን ክትባት እየተጠባበቀች ነው። አህጉራዊ አሳሳቢ የጤና ጠንቅ ስለሆነ ጉዳይ እየተነጋገር ነው ያሉት የኮንጎ የጤና ሚኒስትር ሳሙኤል ሮጀር ካምባ ወረርሽኙ እጅግ በጣም ትኩረት ሊያገኝ ይገባል ሲሉ አሳስበዋል። ከ100 ሚሊዮን በላይ ህዝብ ባላት ሀገር ኮንጎ በሁሉም ግዛቶች በሽታው መረጋገጡን የፈረንሳይ ዜና አገልግሎት ዘግቧል። የዓለም የጤና ድርጅት በሽታው የተረጋገጠባቸው ሀገራት የክትባት መርሃ ግብራቸውን እንዲያጠናክሩ አሳስቧል። አሜሪካ ለዲሞክራሲያዊት ኮንጎ 50ሺ ክትባቶችን ለመላክ ቃል ስትገባ ለህፃናት ብቻ የሚሰጥ 35 ሚሊዮን ክትባት እንደምትልክ ያስታወቀችው ደግሞ ጃፓን ናት። በኮንጎና ጎራባቸ የአፍሪካ ሀገራት በስፋት እየተሰራጨ የመጣው የኤም ፈንጣጣ ወረርሽኝ ዓለም አቀፍ ድንገተኛ የጤና ጠንቅ በማለት የዓለም የጤና ድርጅት ባለፈው ሮብ ባለፈው ረቡዕ አውጇል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገራቸው ያቀረበችውና በእስራኤል ተቀባይነት ያገኘውን የስምምነት ሐሳብ ሐማስ እንዲቀበለው ጥሪ አቀረቡ። ብሊንከን በእስራኤልና ሐማስ መካከል በጋዛ የተኩስ አቁም ላይ ለመነጋገር ዛሬ ካይሮ ግብፅ ደርሰዋል። የውጭ ጉዳይ ሚኒስትሩ ካይሮ ሲደርሱ ከግብፁ ፕሬዚደንት አብዱል ፈታ አልሲሲ ጋር በበጋ ቤተመንግስታቸው ተነጋግረዋል። ብሊንከን ወደ ግብፅ ከማምራታቸው በፊት በቴል አቪቭ በነበራቸው ቆይታ ከጠቅላይ ሚኒስትር ቤንያሚን ኔትያንያሁ ጋር ገንቢ ውይይት ማድረጋቸውን ተናግረዋል። እስራኤል አቀራራቢ የስምምነት ሐሳቡን ለመቀበል መስማማቷንም ትናንት ሰኞ አስታውቀዋል። ሐማስ በበኩሉ ሌላ ተጨማሪ ድርድር ከማድረግ ይልቅ ባለፈው ግንቦት ወር በፕሬዚዳንት ጆ ባይደን የቀረበው የስምምነት ማዕቀፍ ተግባራዊ ይደረግ ሲል አሸማጋይ ሀገራትን ጠይቋል። የአሁኑ የሰላም ሐሳብም የኔታንያሁን ፍላጎት ያማከለ ነው ሲል ወቅሷል። የሐማስ የፖለቲካ ቢሮ ኃላፊ የሆኑት ሳሚ አቡ ዙሃሪ ባለፈው ቅዳሜ እንዳሉት አሜሪካ በስምምነቱ ላይ ተስፋ ማድረጓ ቅዠት ነው ሲሉ ተደምጠዋል። የውጭ ጉዳይ ሚኒስትር አንቶኒው ቢሊንከን ትናንት ሰኞ በሰጡት መግለጫ ይሄኛው የስምምነት ሀሳብ የተኩስ አቁም ለማድረግ ታጋቾችን ለማስመለስ ብሎም ዘላቂ ሰላም ለማስፈን በጣም ምርጡና ምናልባትም የመጨረሻው ዕድል ነው ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። ብሊንከን የእስራኤል ሐማስ ጦርነት ከተጀመረ ወዲህ ወደ መካከለኛው ምስራቅ ሲጓዙ ይህ ዘጠነኛቸው ነው። በብሪታንያ ሰንደቅ ስትንቀሳቀስ የነበረችው በጣሊያኗ ደሴት ሲሲሊ አቅራቢያ አደጋ በደረሰባት ቅንጡ መርከብ ውስጥ የነበሩ ሰዎችን በጠላቂዎች የማፈላለጉ ስራ ለሁለተኛ ቀን ቀጥሏል። በብሪታንያዊው የቴክኖሎጂ ስራ ፈጣሪና ቢሊዮነር ማይክ ሊንች እና ሴት ልጃቸው የት እንደደረሱ ካልታወቁት ውስጥ ናቸው። አስራ ሁለት በመዝናናት ላይ የነበሩና አስር ሰራተኞችን አሳፍራ የነበረችው ቅንጡ መርከብ ትናንት ሰኞ ከሰዓት በኋላ ነበር ድንገት በተነሳ መለስተኛ የባህር ላይ አውሎ ንፋስ ሜዲትራኒያን ባህር ውስጥ የሰጠመችው። ከአደጋው አስራ አምስት ሰዎች በህይወት መትረፋቸው ሲረጋገጥ የአንድ ሰው አስክሬን ከባህር ውስጥ ማውጣት መቻሉን የጣሊያን የሲቪል ጥበቃ ኤጀንሲ አስታውቋል። ቱጃሩ እንግሊዛዊ ማይክ ሊንች እና በቅርቡ ወደ ኦክስፎርድ ዩኒቨርሲቲ ለመግባት በመዘጋጀት ላይ የነበረችው ሴት ልጃቸው የት እንደደረሱ ካልታወቁ ስድስት ሰዎች መካከል ናቸው። በመርከቧ ላይ ተሳፍሮ ከነበሩ የማይክ ሊንች ባለቤት ከአደጋው በህይወት መትረፋቸው ታውቋል። በመርከቢቱ የአሜሪካ፣ ካናዳ ፈረንሳይና እንግሊዝን ጨምሮ የስምንት ሀገራት ዜጎች እንደነበሩበት የፈረንሳይ ዜና አገልግሎት ዘግቧል። የሜዲትራኒያን ባህር ለወትሮ ከአፍሪቃና መካከለኛው ምስራቅ የተሻለ ህይወት ፍለጋ ወደ አውሮጳ በሚደረግ አደገኛ ጉዞ የስደተኞችን ህይወት በመቅጠፍ ነበር ስሙ የሚነሳው። ይህ ዶቸቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ በሁለት ቀበሌዎች በደረሰ የመሬት መንሸራተት ከ150 በላይ መኖሪያ ቤቶች ላይ ጉዳት ደረሰም ባለቤቱን ጨምሮ 42 ሴቶችን በመግደል ተጠርጥሮ በቁጥጥር ስር የነበረው ኬንያዊ ናይሮቢ ከሚገኝ አንድ ፖሊስ ጣቢያ አመለጠ። በጦርነት በምትታመሰው ሱዳን የአስቸኳይ ረድኤት ለማድረስ የሚያስችሉ ሶስት የሰብዓዊ መተላለፊያ መስመሮች እየተመለከቱ መሆኑን በሱዳን የአሜሪካ ልዩ ልዑክ አስታወቁም። በዲሞክራሲያዊት ሪፐብሊክ ኮንጎ የኤም ፈንጣጣ ወረርሽኝ የሞቱ ሰዎች ቁጥር አሻቅበ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ሀገራቸው ያቀረበችውና በእስራኤል ተቀባይነት ያገኘውን የስምምነት ሐሳብ ሐማስ እንዲቀበለው ጥሪ አቀረቡም። በብሪታኒያ ሰንደቅ ስር ስትንቀሳቀስ የነበረችው በጣሊያናዋ ደሴት ሲሲሊ አቅራቢያ አደጋ በደረሰባት ቅንጡ መርከብ ውስጥ የነበሩ ሰዎችን በጠላቂዎች የማፈላለጉ ስራ ለሁለተኛ ቀን ቀጥሏል። ዜናው በዚሁ አበቃ። ጤና